እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ዕለተ ሐሙስ ግንቦት 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በኮቪድ-19 ምክንያት ይህን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ለምሽቱ ኮቪድ-19 በእናቶችና ህፃናት ህክምና ዙሪያ ስላለው ጫና ዘገባ አለን። ጊዜ መምጣት የሚገባቸው ግን የበሽታው ፍራቻ መምጣት ባለባቸው ጊዜ ሳይመጡ ቀርቶ ችግር ደርሶባቸው ተጨማሪ ሕክምና ያስፈለግበት ኬዞች ያው ገጥመውናል አሉ። እንደዚህ አይነት ሁኔታ የሰማችኋቸው በቅዱስ ጳውሎስ ሆስፒታል ኮሌጅ የማሐፀንና የጽንስ ሕክምና ክፍል ኃላፊ የሆኑትን ዶክተር ታደሰ ኡርጌን ነበር። በምሽቱ ከሚደመጡ ዘገባዎች መካከል አንዱ ነው። በሌላ በኩል ወጣት የፈጠራ ባለሙያና መፍትሄ አፍላቂም ይዘናል። ደግሞ ለኮሮና በሽተኛ ነው። ገና ኮሮና ለተያያዘ ሰው አይሲሩም ይባላል እዛ ደረጃ ከመድረሱ በፊት በዚህኛው መካኒካል ቬንትሌተር እንዲተነፍስ ያደርጋል። ወጣት ጅብሪል መሐመድ ይባላል ከስራ ባልደረቦቹ ጋር በመሆን የኮሮና ታማሚዎችን ህክምና ሊያግዝ የሚችል በኤሌክትሪክ የታገዘ የመተንፈሻ መሳሪያ እና የኦክሲጅን ማምረቻ ሰርቷል። በምሽቱ ይደመጣል። ይህንና ሌሎች አጫጭር ዘገባዎችንም ይዘናል። ፕሮግራሙን በመምራት እኔ ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ምሽቱን አብሬያችሁ ቆያለሁ። በቅድሚያ ግን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረጉ 4950 የላቦራቶሪ ምርመራዎች 100 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህም በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎችን ቁጥር 831 አድርሶታል። በዛሬ ሁለት ውጤታቸው ይፋ የተደረገው ከሶስት እስከ ሰባ ዓመት የዕድሜ ክልል ውስጥ የሚገኙ 53 ወንዶችና 47 ሴቶች ሲሆኑ 99 ኢትዮጵያንና አንድ የብሩንዲ ዜጋ ናቸው ተብሏል። ቫይረሱ የተገኘባቸው 94ቱ ከአዲስ አበባ፣ አንድ ሰው ከትግራይ ክልል ለይቶ ማቆያ፣ ሁለት ሰዎች ከሶማሌ ክልል ለይቶ ማቆያ እንዲሁም ሶስት ሰዎች ከኦሮሚያ ክልል መሆናቸው ተነግረዋል። ከእነዚህ ውስጥ ሶስት ሰዎች የውጭ ሀገር የጉዞ ታሪክ ያላቸው፣ 35 ሰዎች በበሽታው ከታወቀ ሰው ጋር ንክኪ ያላቸው ሲሆኑ ቀሪዎቹ 62 ግለሰቦች ግን ምንም አይነት Que eu gosto de የላቸውም ተብሏል በሌላ በኩል በተጓዳኝ ህመም በጸና ታመው የነበሩ የሰባ ዓመት ሴት አረጋዊ የኮሮና ቫይረስ ምርመራ ተደርጎላቸው ውጤቱ ከመምጣቱ በፊት በትናንትናው ዕለት ሕይወታቸው ማለፉን የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ ላይ አስታውቋል ይህም በኢትዮጵያ ህይወታቸው ያለፉ ሰዎችን ቁጥር ሰባት አድርሰውታል በአሁኑ ሰዓት 631 ሰዎች በለይቶ ማቆያ ውስጥ ህክምና እየተከታተሉ የሚገኙ ሲሆን አንድ ሰው በጽኑ ህሙማን ክፍል ውስጥ ይገኛል በኢትዮጵያ እስካሁን ድረስ ለ96 ስድስት ሰዎች የኮሮና ቫይረስ ምርመራ ተደርጓል ተብሏል። የትግራይ ብሔራዊ ክልል መንግስት ግንቦት ሀያን በማስመልከት ባወጣው መግለጫ የፌዴራል መንግስትን ስልጣን ተቆጣጥሮ የሚገኙ አካል ዜጎች እንዲፈናቀሉ፣ እንዲሁም በፖለቲካዊ እምነታቸውና በማንነታቸው ብቻ በየእስር ቤቱ እንዲታገሩ አድርገዋል ሲል ክስ አቅርቧል። የፌዴራል መንግስት የኢትዮጵያን ክብርና ነጻነት በሚያዋርድ መልኩ የሀገሪቱን የፖሊሲ ነጻነት አሽቀንጥሮ በመጣል ሁሉንም መግቢያ በሮች ለውጭ ኃይሎች ከፍቷል በማለት ሲሆን፣ ጅለው የክልሉ መንግስት መግለጫ የሀገሪቱ ትልልቅ ተቋማት እንደ ሸቀጥ ለገበያም ቀርበዋል ሲል አትተዋል። የክልሉ መንግስት ለዓለም አቀፉ ማህበረሰብ ባስተላለፈው መልእክት በፈጣን ማህበራዊና ኢኮኖሚያዊ እድገት ምህዋር ገብታ የነበረችውን ተስፋ የተጣለባት ኢትዮጵያ በአሁኑ ወቅት መንግስት አልባ ለመሆን ዳር ላይ ደርሳለች ብሏል። ይህ በእንዲህ እንዳለ የትግራይ ክልላዊ መንግስት በፌዴራል መንግስቱ ላይ የሰነዘረው ትችት በስሜትና በቁጣ የተሞላ ሲሉ የገለጹት የጠቅላይ ሚኒስቴር ጽህፈት ቤት የፕሬስ ክፍል ኃላፊ ንጉስ ጥላሁን አሁን ለመጣው ለውጡ ምክንያት ከዚህ በፊት ይፈጸም የነበረው ግፍ ነው ብለዋል። ክልሉን የሚመራው ቡድን እንደዚህ አይነት መግለጫዎችን የሚያወጣው በዚያው በትግራይ እየተነሳ ያለውን ጥያቄ አቅጣጫ ለማስቀየር ነው ሲሉም አቶ ንግሱ ተናግረዋል። በተዘረፈ ሀብትና ንብረት ኢትዮጵያን የስጋት ቀጠና እንድትሆን ከመስራት መታቀብም እንደሚሻል አሳስበዋል። አድማጮች፣ የዚህ ዘገባ ዝርዝር ምሽት ሶስት ሰዓት ላይ በሚጀምረው መርሃ ግብር ይደመጣል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸው ያለፈ ሰዎች ቁጥር ከ100 ሺህ አልፈዋል። ይህ አሃዝ ሀገሪቱ በቬትናምና ኮሪያ ጦርነቶች ከሞቱባት ዜጎች ቁጥር የበለጠ ነው። ይህን ተከትሎ የሁለቱም ፓርቲዎች አባላት የሆኑ ሴናተሮች ስብሰባ በመጪው ሰኞ ለሞቱ ሰዎች ክብር የአፍታ ጸጥታ መታሰቢያ እንዲያደርግላቸው ተጠይቋል። አገራችን ይህን ጨለማ የወረሰው ወቅት በአንድነትና ግልጽ መንፈስ ልታስበው ይገባል ብለዋል ሴናተር ብራንሻትስ። በዚህ ለመገመት የሚያዳግት ሀዘን የተዋጥንበት አስከፊ ወቅት ቆም ብለን እያንዳንዷን የተቀጠፈች ሕይወት አብረን በሀዘን ልናስብ ይገባል ሲሉም አክለዋል። የቻይና ፓርላማ ለሆንግ ኮንግ የወጣውን አዲስ ህግ አጽድቋል። ከመንግስት ቃል በማይወጣው ኮንግረስ የጸደቀውን ሕግ ነቃፊዎች የከተማይቱን ራስ ገዝነት የሚደመሰስ ሲሉ ተቃውሞታል። ህጉን 2878 አባላት ሲደግፉት፣ ስድስቱ ድምፅ አልሰጡም። ቤጂንግ አዲሱን ሕግ ይፋ ማድረጓን ተከትሎ በግዛቲቱ አዲስ ተቃውሞ አገርሽተዋል። ትናንት 360 ሰዎች ታስረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሆንግ ኮንግ ራስ ገዝ መሆኗ ያከትመ በመሆኑ በዩናይትድ ስቴትስ በተለየ አስተያየት መያዟ ሊቀጥል አይችልም፣ ይህንንም ለዩናይትድ ስቴትስ ምክር ቤት አሳውቅያለሁ ያለው ብለዋል። የእሳቸው አነጋገር ግዛቲቱ የዩናይትድ ስቴትስ የንግድ ሸሪክ ተደርጋ መያዟ ሊቋረጥ እንደሚችል ፍንጭ ሰጥተዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። የጋቢና ጉዟችን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። አሁን ወደ ቀዳሚው የዕለቱ ርዕሳችን ሻገር። በኮቪድ-19 ወረርሽኝ ምክንያት አብዛኞቹ የጤና ተቋማት የእርግዝና ጊዜያቸው ገና የሆኑት የሆኑትና ተጨማሪ የጎንዮች ችግር የሌለባቸውን እናቶች ቀጠሮ እንዲራዘም አድርገዋል። ይህን ተከትሎ አንዳንድ ነፍሰ ጡር እናቶች በተሳሳተ ግንዛቤ ወደ ጤና ተቋማት ለክትትል መሄድ ፍርሃት እንዳሳደረባቸውና እንዲሁም አንዳንዶቹ ደግሞ ሙሉ ለሙሉ ክትትል በማቋረጣቸው ለችግር እየተጋለጡ መሆናቸውን የሕክምና ባለሙያዎች ይገልጻሉ። በዚህም ምክንያት ለተጨማሪ የጤና እክል የሚጋለጡ እናቶች ተበራክተዋል። ባልደረባችን ስመኝሽ የቆየ የሕክምና ባለሙያዎችንና ነፍሰ ጡር እናቶችን አነጋግራለች። እንደሚከተለው ይቀርባል። የአምስት ወር ነፍሰ ጡር የሆነችው ማርታ ጌታቸው የዛሬ አራት ዓመት የመጀመሪያ ልጇን ከመውለዷ በፊት የነበረውን የእርግዝና ጊዜዋን ክትትል ታደርግላት ከነበረችው ሐኪሟ ጋር በቅርብና ቶሎ ቶሎ ትገናኝ እንደነበር ታስታውሳለች። በዚህ በሁለተኛ እርግዝናዋ ግን ብዙ ነገር ተቀይሯል። ኮሮና ወደ ኢትዮጵያ መግባቱን ተከትሎ ሆስፒታሎች ለእርጉዝ እናቶች የሚደረጉ የክትትል ቀጠሮዎችን በማራዘማቸው ማርታ እንደ ቀድሞ ከሐኪሟ ጋር ቶሎ ቶሎ አትገናኝም። በተለይ ኮሮና በገባበት የመጀመሪያ ሳምንታት ሆስፒታል መገኘት በራሱ ያስፈራ ነበር ትላለች። የመጀመሪያ ቪዝት የመጀመሪያ ሳይሆን መሀል ላይ ቪዝት የነበረ ጊዜ ማርች ላይ ስንሄድ ያን ዛን ሰሞን ነበር ኢትዮጵያ ውስጥ ኮሮና እንዳተገኘ ኖቲፋይ የተደረገው እና ሆስፒታሉ ያስፈራ ነበር ከዝም ማለቱ የተነሳ ፔሽንቶች ያሉ በጣም ነበር የሚያስፈራ የተወረረ ነገር ነበር የሚመስለው እና ይሆን ይህ ጨንቀት በኮሮና ቫይረስ ምክንያት ስራዋን ከቤት እየሰራች የምትገኘው ና አብዛኛው እንቅስቃሴዎቿ የተገደቡባት ማርታ ስለ በሽታው እያወቀች ና እንዴት መጠንቀቅ እንዳለባት በተገነዘበች ቁጥር ግን ፍርሃቷ እየለቀቃት መሄዱንም ተናገራለች። ጊዜ እንትን ባለ ቁጥር ዜና ብዙ በሰማን ቁጥር ብዙ ሪሰርች ባነበብ ቁጥር ስለ እውቀት እየጨመረን መጣ። እንዴት መጠንቀቅ እንደምችል ብዙ ጊዜ ደግሞ በተለያየ ሀገር ዩስም ሆነ ኤርሊ የተለያዩ ሀገሮች ያረገዙ እናቶች ምን አይነት ኤክስፒሪንስ ነበራቸው የሚሉትን እያነበኩኝ ስመጣ ለራሴ ኮፒ ሜካኒዝም ደቨሎፕ አድርጌ አይ ቲንክ አሁን እንደ እግዚአብሔር ፍቃድ እስካሁን ድረስም ጥሩ ሁኔታ ላይ ነኝ። የማርታ ፍራቻ የኮሮና ቫይረስ ወረርሽኝ ዓለምን በሚያምስበት ወቅት እርጉዝ የሆኑ እናቶች ሁሉ ፍራቻ ከሆነ ሰነባበተ። ይህን ተከትሎ በኮሮና ቫይረስ ወረርሽኝ ምክንያት በሆስፒታል ክትትል የሚያደርጉ እናቶች ቁጥር በእጅጉ መቀነሱንና ዘግይተው ወደ ሆስፒታል በመሄዳቸው ለችግር የተጋለጡ እናቶች መኖራቸውን ይገለጹልን በቅዱስ ጳውሎስ ሜዲካል ኮሌጅ የማህፀንና ጽንስ ህክምና ትምህርት ኃላፊ ዶክተር ታደሰ ኡርጌ ናቸው። መምጣት የሚገባቸው ግን የበሽታውን ፍራቻ መምጣት ባለባቸው ጊዜ ሳይመጡ ቀርቶ ችግር ደርሶባቸው ተጨማሪ ህክምና ያስፈለግበት በቴዞች ያው ገጥመውናል አሉ። እንደዚህ አይነት ሁኔታ ሌላ ቦታ እንደቀነሰ ያለው የስንተኛ ቁጥርን የእናቶች ቁጥርን በዛው ያክል የቀነሰበት ሁኔታ እንደነበረ በዛ ጤና ጥበቃም አይትኒክ እንደ መግለጫ ሰጥቶ ሰው አታዳፊ ለሆነ ጉዳዮች በተለይ በህክምና ተቋማት እንዲመጣት ያበረታታ ነበር። የኮሮና ቫይረስ ኢትዮጵያ ውስጥ መግባቱ በተረጋገጠበት መጋቢት ወር መጀመሪያ ላይ የጤና ተቋማት የእርግዝና ጊዜያቸው ገና የሆኑትንና ተጨማሪ የጎንዮሽ ችግር የሌለባቸውን እናቶች ቀጠሮ እንዲራዘም አድርገዋል። ነገር ግን አንዳንድ እናቶች በተራዘመላቸውም ቀጠሮ ባለመገኘታቸው ችግር ገጥሟቸው ተጨማሪ ሕክምና ያስፈለጋቸው እናቶች ሆስፒታሉ በተደጋጋሚ እንዳጋጠመው ዶክተር ታደሰ ይገልጻሉ። ይህም በምሳሌ ማስቀመጥ ይቻላል። በቅርብ ሰባ ዙሪያ ሁለት ኦፕራሲዮን የነበራት ቀድሞ መምጣት የነበረባት እና በኦፕራሲዮን መውለድ የነበረባት እናት ዘጊታ ማጸኗ ፈንድቶ ልጅ በሆዷ ሞቱና ተንሷም በኦፕራሲዮን ተደርጎ ማጸኗ እንደገና ተሰርቶ ብዙ ደም ወስዳ ሕይወቷ እንደተረፈ ይህንን እናውቃለን። እንደዚህ አይነት ኬዞች እንዳሉ እናውቃለን። ይህን ስንጠይቅ ለእም እንደዘገየ ስንጠይቅ እችኛ እናክልክለ በሽታውን ስርአት እንደሆነ ነው በግልጽ የተናገረችው። እና ይህ እንግዲህ በተለያዩ ቦታ ያለውን ነገር ሊገልጽ ይችላል። በተመሳሳይ በጎንደር ከተማና በዙሪያው ላሉ ወረዳዎች አገልግሎት በሚሰጠው የጎንደር ዩኒቨርስቲ ሆስፒታል ክትትል የሚያደርጉ ነፍሰ ጡር እናቶች ቁጥርም በግማሽ መቀነሱን የዩኒቨርስቲው የማህፀንና ጽንስ ትምህርት ክፍል ኃላፊ ዶክተር ዘላለም መንግስቱ ይናገራሉ። ክትትል የሚያደርጉ እናቶች ቁጥር በዚህ ደረጃ መቀነስ ምክንያቱ በኮሮና ቫይረስ ፍራቻ ብቻ ነው ለማለት የሚያስችል ጥናት አለመኖሩን የሚያስረዱት ዶክተር ዘላለም፣ ወረርሽኙን ተከትሎ ሆስፒታሉ ያደረጋቸው የአሰራር ለውጦችም ለመቀነሱ አስተዋጽኦ አድርጓል ይላሉ። እኛም አንዳንድ የአሰራር ለውጦች አምጥተናል። ለምሳሌ በፊት የምንሰጣቸውን ቀጠሮ የተራዘመ እንዲሆን ለማድረግ እንደዚሁም በተቻላቸው መጠን በአቅራቢያቸው በሚገኙ የጤና ተቋማት አገልግሎቱን እንዲያገኙ፣ ምክንያቱም ወደ እኛ ተቋማት ብዙ እናቶች በመጣው ቁጥር ለወቅቱ ኢንፌክሽኑ መጋለጥ እድላቸው ከፍተኛ ስለሚሆን ይህንን ለማስጠራት በተቻላቸው መጠን በየአቅራቢያቸው ባሉ ጤና ተቋማች እንዲከታተሉ ምክር እንሰጣቸዋለን። የተለየ ትኩረት የሚፈልግ ችግር ከሌላቸው ይወሰቀል። በዚህ መሰረት አሁን ከዚህ ቀደም ይህ ወረርሽኝ ከመከፈቱ በፊት ቁጥሩን ብናየው እስከ ሶስት መቶ የሚሆኑ እናቶች በየቀን መሰጡት ክትትል ይመጣሉ። ግን አሁን እያየን ያለ ከመቶ እስከ መቶ ሀምሳ የሚደርሱ እናቶች ናቸው። ስለዚህ በግማሽ ቀንሷል። ዶክተር ዘላለም ከወረርሽኙ ድንገተኛነት አንጻር ሆስፒታሉ የሕክምና ባለሙያዎች ራሳቸውን ከበሽታው ለመጠበቅ የሚያስፈልጋቸው የሕክምና ግብአቶች በበቂ ሁኔታ እየቀረበላቸው ባይሆንም ያሉትን ግብአቶች በመጠቀም እናቶችንም ሆነ ሌሎች ታካሚዎችን ከወረርሽኙ ለመጠበቅ ሆስፒታሉ አስፈላጊውን ጥንቃቄ ያደርጋል ይላሉ። ለሕሙማን በሚመጡበት ጊዜ በተለይ ለነፍሰ ጡሮች ምን ምን ማድረግ እንዳለባቸው የገመደ ጤና ተቋም ሲመጡ መስተናኑ እንደ ብዙ ተራቸው እስከሚደርስ ድረስ በተቻላቸው መጠን ከተቻለ ማስክ ካላቸው ማስክ እንዲያደርጉ አሊያግን አቅፍቅ ብለው ባለው ቦታ እንዲጠብቁ፣ ከዛ በተጨማሪ በተደጋጋሚ እጃቸውን የሚቃጠሉ ያው ለማንኛውም ማህበረሰብ ከዚህ ቫይረስ ራሱን እንዲጠብቅ የምንመክረው ምክር ነው። እንግዲህ ለእናቶች የምንመክረው አንዴ ከተከሰቱ በኋላ የማንመልሳቸው ችግሮች አሉ የሚሉት ዶክተር ታደሰ ገና ለገና ኮሮና ቫይረስ ይይዘኛል በማለት እራስን ለገዳይ ችግር ማጋለጥ ተገቢ አይደለም ይላሉ። ያ እንግዲህ ትክክል የሚደረገው በዋናነት እርግዝና ጤናማ መሆኑን ለማረጋገጥ ከእርግዝና ጋር ሊመጡ የሚችሉ ችግሮችን ቀድሞ ለመለየት እና ምን መደረግ እንዳለበት ቀድሞ ክትትል ለማድረግ ወሊድ ወቅት ሊከሰቱ የሚችሉ ችግሮችንም ቀድሞ ለማወቅና ህጋም ለመዘጋጀት ስለዚህ ሐኪሙ በአምትና ለክትትል በምትመጣበት ወቅት በዛን ወቅት ያለውን ነገር ነው በዋና ምት የሚያየው። ከወር በኋላ ወይም ከሁለት ወር በኋላ ሊሆኑ የሚችሉን በእርግጠኝነት መናገር አይቻልም። ስለዚህ በተባለው ጊዜ ክትትል ማድረግ አስፈላጊ ነው የሚሆነው አድቫንስ ማርታም ክትትል በምታደርግበት አይሲኤምሲ ሆስፒታል የምታየው ጥንቃቄ ያለ ፍርሀት ክትትሏን እንድትቀጥል እንደረዳት ገልጻ ሌሎችም ነፍሰ ጡር እናቶች ክትትላቸውን እንዳያቋርጡ ትመክራለች። የሆስፒታል ጊዜትን ሚሳ ለማድረግ ከኛ የበለጠ ደግሞ ዶክተሮችም ይጠነቀቁልናል። እኛም እያንዳንዱ አንስቴት ሰርግ የተጠነቀቅን ለልጆቻችንም ለራሳችንም ስንል ዶክተር ቪዝት ሜስ ለማድረግ ካደረግን የባሰ ችግር ነው የሚመጣው። ሌላው ቢቀር ስልካቸውን ተቀብለን መቼ ለምጣ በስን ሰዓት ለምጣ እየተባባለን ለእነሱም ጫና መቀነስ መቻል አለብን። ምክንያቱም ከዚህ የባሰ ከሆነ የግድ እነሱ ጋር መሄዳችን አይቀርም እና ለልጆቻችንም ለራሳችንም ጤና በጊዜ በቀጠሯችን ሰዓት መታየቱ መልካም ነው። በተለይ የእርግዝና ወራቸው እየቀረበ ያሉና ከእርግዝና በፊትም ሆነ በእርግዝና ወቅት ተጓዳኝ የጤና ችግር ያለባቸው እናቶች ክትትል ማቋረጥ የለባቸውም የሚሉት የጤና ባለሙያዎቹ የእናቶችና የሕጻናትን ሞት ማስቀረት የሚቻለው እናቶች ተገቢውን ክትትል ሲያደርጉና ልጆቻቸውን በጤና ተቋማትና በባለሙያዎች አማካኝነት ሲወልዱ መሆኑን ያሳስባሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ። ከፌርፋክስ ቨርጂኒያ ጋቢና ቪኦኤ መደመጡን ይቀጥላል። ወጣት ጅብሪል መሐመድ የሚባል የፈጠራ ባለሙያ ይዘንላችኋል። ይህ ወጣት የአምቦ ከተማ ነዋሪ ሲሆን የተሽከርካሪ መለዋወጫ ቶርኖ ቤት ባለሙያ ነው። ከስራ ባልደረቦቹ ጋር በመሆን ለኮሮና ታማሚዎች ሕክምና ሊያግዝ የሚችል በኤሌክትሪክ የታገዘ የትንፋሽ አጋዥ መሳሪያና የኦክሲጅን ማምረቻ መሳሪያ መስራቱን ለጋቢና ቪ አስታውቋል። የአምቦ ዩኒቨርሲቲ የባዮሜዲካል ክፍል ኃላፊ ኢንጂነር ቃልኪዳን ገዛኸኝ የወጣቶቹን የፈጠራ ስራና ድካም መሳሪያውን ለመግዛት የሚወጣ ወጪን የሚቀንስ ነው ብለዋል። ናኮር መልካ ተጨማሪ ያለው ወጣት ጅብሪል ማህመድ በአምቦ ከተማ ከጓደኞቹ ጋር በመሆን ስለሰሩት በኤሌክትሪክ የታገዘ የትንፈሳ አጋዥ መሳሪያ እንዲህ ይላል። ደግሞ ለኮሮና በሽተኛ ነው። ገና ኮሮና ለተያዘ ሰው አይሲሩ የሚባል አለ። እዛ ደረጃ ከመድረሱ በፊት በዚኛው መካኒካል ቬንትሌተር እንዲተነፍስ ያደርጋል። እና አይነት ቁሳቁሶችን ወይም ግባቶችን ነው የተጠቀምከው? እሱን የሰራሁት አምቦ ባግ አለ፣ ኤር ፊልተር አለ፣ ኢንቨርተር የሚባል አለ። የልብ ምቱን እና የሳምባውን ምት በእሱኛው እኩል አድርጎ አስተካክሎ የሚያወጣል ማለት እና ኤር ፊልተር አለው። አሁን ከዚህ ከሰራሁት ከኦክሲጂን ኮንሰንትሬቱር ጋር ከእሱ ጋርም ተገናኝቶ ንጹህ ኦክሲጂንም ለፔሸንቱ እንዲሰጥ ያደርጋል። ሁለታዊ ነገር ደግሞ ወደ ሳምባችን የሚ አየር ደረቅ አየር እንዳይሆን እርጥበት የጨመርኩበት እርጥበት አየር ወደ ሳምባችን እንዲገባ እሱኛውን ሲስተም አንድ ጋር ተጠቅም ያለ ማለት ነው። ወጣቱ የኦክሲጅን ማምረቻ ወይም በእንግሊዝኛ አጠራሩ ኦክሲጅን ኮንሰንትሬተር የሚባል መሳሪያን መስራታቸውን ተናግሯል። ኦክሲጅን ኮንሰንትሬተሩ ደግሞ ጥቅሙ ኦክሲጅን ያመርታል። በሲሊንደር ተሞልቶ የሚመጣውን ኦክሲጅን ያስቀራል። እዚያው ፔሸንቱ ጋር ሆኖ ኦክሲጅን እያመረተ ለፔሸንቱ ይሰጣል ማለት ነው። ምንድን ነው ልዩ የሚያደርገው? ልዩ የሚያደርገው አሁን ሌላ ቦታም ኖርማሊ እንደፈጠራ ቆንጆ ነው። አይቻለሁኝ ቴሌቪዥን ላይ ሰዎች ኢንተርኔት ላይ ማያለውኝ እና ሌላ ቦታ የተሰሩት እንዳየዋቸው እንትን የላቸው ማለት ከአትሞስፌር ላይ ነው አየር እየወሰደ ለፔሸንቱ የሚሰጠው። እኔ ግን አሁን ከዚኛው ጋር ከኦክሲጂን ኮንሰንትሬቱ ጋር ፒውር ኦክሲጂን ነው የሚያመርተው ማለት ነው። እስከ 72 ፐርሰንት ማለት ነው ኦክሲጂን። ኖርማሊ አትሞስፌር ላይ ያለው ግን 12 ፐርሰንት ምናምን እና ሌሎች ጋዞች አሉ፣ ናይትሮጂን ምናምን የተባለው ሌሎች ጥቃቅን ጋዞች አሉ። እነሱን ነው እየወሰደ የሚያስተነፍሰው እና ይሄንኛው ከዚህኛውም ጋር ንጹህ ኦክሲጅን ያስተነፍሳል። ሁለተኛ ደግሞ ለሳንባችን ላይ እንዳይከብድን እርጥባ አየር ነው የሚያስገባው ከዛኛው ከአምቡ ባጉ የሚመጣውን አየር በዛ የውሃ ቋት አለ። በዛ በኩል አልፎ ነው የሚመጣው እና ለየት የሚያደርገው ያ ነገር ነው። መሳሪያዎቹን ለመስራት ብዙ ጊዜ እንዳልፈጀባቸው የሚናገረው ጅብሪል ወጣቱ ጊዜውን ለጥሩ ነገር ካዋለው ለማህበረሰቡ የሚጠቅሙ ተግባራትን ማከናወን ይችላል ብሏል። ያን ያህል እቃውን ለመስራት ያን ያህል ብዙ ስብስብ ነገር ቀንም አልፈጀብኝ። ማለት ሶስት ቀን አራት ቀን ምናምን የፈጀብኝ እቃዎችን ኮሌክት ላድርጌ ለመስራት ማለት ነው። ያው አንዳንድ ጊዜ ያው የተለያዩ ቦታ ሄደ፣ ግን ያንን ነገር ለማሳየት ምናምን እሱ ነው ትንሽ ታይም እንትን ያለብን እንጂ እቃውን ለማምረት ብዙ እንትን አለ ምናምን፣ ወርክሾፕም የተሟላ ስላለን ያን ያህል ለማምረት ችግር የለብኝ እንደ እንደገና ደግሞ ይህን ከሰራሁት በኋላ ራሱ ብዙ ነገር አብዴት ያደረጓቸው ነገሮች አሉ። ይህ ብጨመረ ወይምትን ባደረገው ብዬ የሚያልቋቸው ነገር አሉ። እና ያው እንግዲህ እንደዚህ አይነት ችግር ሲመጣም ብቻ ሳይሆን ያው ኖርማሊ እኔ ጋር የሚሰሩ ልጆች አሉ በጣም ትልቅ ኤነርጂ አላቸው። እና ብዙ ይሄን ነገር ያጡ ብዙ ቦታ አሉ ማለት ብዙ ነገር መስራት የሚችሉ ወጣቶች ማለት ነው። ጊዜው ደግሞ የቴክኖሎጂ ነው። ኢንተርኔት ላይ የምንፈልገውን ነገር ሰርች ብና ማንኛውን ነገር እናገኛለን። እና ቀላል ነው ሁሉ ነገር ማለት፣ ካሰብንባት ቀላል ነው። ወጣቱ ብዙ ነገር መስራት ይችላል። በጣም ብዙ ነገር ይሰራል ወጣቱ። ላይ መንግስትም ሁሉ ነገር የሆነ ትኩረት ቢያደርግ ቀላል ነው ሁሉ ነገር በቃ ከጅብሪል ጋር በመሆን በዚህ ፈጠራ ስራ ላይ መሳተፉን የሚናገረው ታፈሰ ኡማ የሰሩት የትንፈሳ አጋዥ መሳሪያ ታማሚንም በድምጽ እንደማይረብሽ ይገልጻል። እኛ ወጣቶች ብዙ እድሉን አግኝተን መስራት የምንችል ስንሆን እዚህ ላይ የሰራ ናቸው። ሁለተኛው ደግሞ ኦክሲጅን ኮንሰንትሬተሩ በኮምፕሬሰር ና ውስጡ ባሉት የተለያዩ ማቴሪያሎች አሉት እነሱ ከነሱ በመጠቀም ንጹህ አየርን ታማሚው እንዲያገኝ ና በኦክሲጅን ሲሊንደር በኩል ስራውን ተክቶ የሚሰራ ሲሆን ለታማሚው ደግሞ አሁን እንደምታያቸው ከውጭ የሚመጡትም ትንሽ ሳውንድ ሬዝ ናቸው እና በእነሱ በኩል ይሄ በጣም ምርጥ የሆነ እና ድምፅ አልባ የሆነ መሳሪያን ለታማሚ እንኳን የማይረብሽ ማለት ነው። እና እነሱን አምርተናል። ዩኒቨርሲቲ የአምቦ ዩኒቨርሲቲ የባዮሜዲካል ክፍል ኃላፊ ኢንጂነር ቃል ኪዳን ገዛኝ የወጣቶቹ የፈጠራ ስራ ድካም ድካምና መሳሪያውን ለመግዛት የሚወጣ ወጭን የሚቀንስ ነው ብለዋል። አምቡባ አሁን ለምሳሌ ፊዚሻኑ በእጁ ነበረ። በአምቡባ ቀር የሚሰጠው ለፔሽንቱ ለፔሽንቱ ብዙ ጊዜ የሚሰጠውን ለምሳሌ ተፋሽ መቆራረጥ በሚያጋጥመው ሰአት በእጁ ነው የሚሰጠው። ፕሬዥሩ አይታወቅም፣ ምን ያህል እየሰጠ እንደሆነ በእጅ ማለት ነው። ነገር ግን አሁን የሚሰራው ማሽን ፕሬዥሩ አጀርት ማረብ ትችላለ፣ የምትፈልገውን ያህል ይቀጥል። ደግሞ በእጅ አድካሚነቱን ይቀንሳል። ሁለተኛ ነገር ደግሞ ካለው ከመካኒካል ቬንትሌተር እጥረት አኳየው ፔሽንቱ በዚህ አሲስት የሚደረግ አይ ቲዩ ደረጃ የመድረስ እድሉ ይቀንሳል ማለት ነው። ይሄንን ከፍተኛ ክትትል የሚደረግበት ክፍል ላይገባ ይችላል። ላይገባ ይችላል። ው በዚህ አሲስት እናደርገዋለን ማለት ነው። እና ያለንንም የመካኒካል ቬንትሌተር ድረስ ከበር ያደርግልናል ማለት ነው። ምክንያቱም ፔሽንቶችን እዛ ደረጃ እንዳይደርሱ በዚህ ትሪት እናደርጋቸዋለን ማለት ይሄ ነው። አንደኛው ደግሞ ኦክሲጅን ኮንሰንትሬተር የሰራው አስመሰሪ ያለውን ኤር ተቀብሎ ንጹን ኦክሲጅን ያወጣል ማለት ኦክሲጅን ሄዶ ከማስሞላት ከፕሮሰሱ አኳየራሱ ማምረት መቻሉ አንድ ነገር ነው። እና ገበያ ላይ ካለው ዋጋ እንቀሱ ያላበት ዋጋ ቢያንስ ፊፍቲ ፐርሰንት ሪዲስ አርጓል ማለት ነው። አሲስት ማድረግ ልጁ ለምሳሌ አሁን የሰራውን ነገር ፋይናንሻሊ ሰፖርት ማድረግ ኢኮኖሚካሊ ማለት ነው። ለልጁ ሰፖርት ቢደረግለት ከዚህ በላይም ደግሞ መስራት የሚችልበት ሁኔታዎች ቢመቻችለት መልካም ነው። ይሁን አምቦ ዩኒቨርሲቲ አክሰፕት ያደርጋል ብዬ አስባለሁ። ወጣቶቹ የፈጠራ ስራቸውን በኢኖቬሽንና ቴክኖሎጂ ሚኒስቴር ለማስመዝገብ እንደሚያስቡን ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ ማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቬን ነው። ምርጫችሁን ስላደረጋችሁንና እና አብራችሁን ስላላችሁ እናመሰግናለን። ሰለሞን ለማ ወይም ሶልጅት በጀርመን ሙኒክ ውስጥ የሚኖር ዓለም አቀፍ የሰርከስ ባለሙያ ነው። ከዚህ ቀደም በጋቢና ላይ እንግዳችን አድርገ ነው ነበር። ከሰርከስ ናዝሬት ተነስቶ ዓለም አቀፍ የሰርከስ ባለሙያ የሆነው ሶልጅት አሁን ደግሞ በዛው በአዳማ ከተማ የሚኖሩና ከዝቅተኛ ቤተሰብ ለመጡ ሰላሳ አምስት ታዳጊዎች የሰርከስ ስልጠና ሳን ኤኮ የተሰኘ ግብረ ሰናይ ድርጅት ከፍቶ እየሰጠ ይገኛል። ይሁንና አሁን ላይ በኮቪድ-19 ሳቢያ ልምምዱ ቢቋረጥም ወጣቶቹ ጊዜያቸውን ባልባሌ ሁኔታ እንዳያሳልፉ የተለያዩ ምክሮችንና ክትትሎችን በማድረግ እንዲሁም ከኮቪድ-19 ራሳቸው እንዲጠብቁ በመርዳት እየተንቀሳቀሱ ይገኛሉ። ከሰለሞን ለማ ጋር አጭር ቆይታ አድርጌ ነበር። ሰለሞን በሳን ኤኮ ውስጥ ስላሉት ልጆችና ስለ ድርጅቱ እንዲህ ከሚያብራራበት ይጀምራል። ጊዜ ወደ ኢትዮጵያ ስመላለስ ወጣቶች መንገድ ላይ ጊዜ የሚያሳልፉበት ማጣት ነው እንጂ ብዙ ተሰጫ ያላቸው ልጆች አሉ። ትንሽ ነገር እንኳን ሰጥተሻቸው የሚሰሩት ስራ በጣም ያስደንቅሻል። እኔ ከዛ ከጀርመን ስመጣ ባዶ እጄን አልመጣም። የሆኑ ክልልቦች ክልልቦች እቃዎች የሚሰርክስ እቃዎችን ይዤ እመጣለሁ እና በተመልሼ ስመጣ ልጆቹ በጣም የሚያስደንቁኝ ብዙ አመት ከሚሰሩት እኩል ነው የሚሆኑት እና ያ ይሰማኛል። በቃ እርግዝ በማጣት ቦታ በማጣት ነው ብዬ አስባለሁ። በጣም በቃ አንድ ጓደኛ ጋቱ ኤፍሬም ይባላል። ኤፍሬም በቀለ እሱ ምንድት አይነት ሀሳብ ነበረው እና ሀሳቡም ደግሞ ጥበብን በመጠቀም የብዙ ልጆችን ህይወትን መስመር ማስተካከል ይቻላል፣ የምንፈልገውን ትምህርት በቀላሉ ማስተማር እንችላለን ብለን ያስባል። ወይም ደግሞ ሰው እንዲረዳ ለማድረግ እጅግ በጣም ያግዛል። በዛ ምክንያት እኛ ጥበቡን ተጠቅመን ተጽዕኖ ማምጣት እንችላለን በሚል መካከልን ኬኤፍን ጋር ወደ ስራው ገባን ማለት ነው። ወደ ስራው ስንገባ ደግሞ እንደምታውቂው በጣም ቀላል የሚሆነው ኤንጂኦ ቢሆን እና ብዙ ሰው የሚረዳ ብለን በማሰብ ወደ ኤንጂኦ ያደረግነው ጀርመን የምኖረው እዛ ካሉ ጓደኞች መካከል የዛ ማደግ የሚጭ አቆምም ቋቋም እና ሉ ጓደኞቼ ወደ ሰላሳ የሚሆኑ ጓደኞቼ መዋጭ ያደርጋል እስካሁን ያለነው ጀርመን ባለው ኤንጂኦ የሚጓደኞች በሚያሰባስቡት በሚያዋጡት ሳንቲም እንግዲህ እስካሁን የቆየ ነው ማለት አሰልጣኝ አለን፣ ሁለት አሰልጣኝ ቢሮ አለን። እንግዲህ ትልቅ ስራ ለመስራት እንንቀሳቀሳለን። ሳንኤኮ ግብረ ሰናይ ድርጅት ኮቪድ አስራ ዘጠኝ መጥቶ የእንቅስቃሴ ገደብ ውስጥ እስኪገባ ድረስ ከዝቅተኛ ቤተሰብ ለተወጣጡ ሰላሳ አምስት ታዳጊዎች የሰርከስና የትምህርት ጥናት ድጋፍ ሲያደርግ ቆይቷል። አሁን ላይ ደግሞ ለታዳጊዎቹ የፊት መሸፈኛ ጭንብል እንዲሁም ደግሞ የምክር አገልግሎትና ድጋፍ እያደረገ ይገኛል። ኮቪድ አስቆመን። እንግዲህ አላማችን ደግሞ ህብረተሰቡ ማገዝ ችግሮችን ነፍስ ወጣቶች ደግሞ ጊዜ ጊዜ ማሳለፊያ እንደ ይሄዳሉ እና ጊዜ ማሳለፊያ በየ- አካባቢ እንዲኖር ነው ዋና ዓላማችን። ጊዜያቸውን በበጎ ነገር እያሳለፉ እንዲማሩ እንዲያውቁ፣ ታሌንታቸውን የሚፈልጉ ታሌንታቸውን ተሰጧቸውም ደግሞ ወደ ገንዘብ የሚቀየርበት ነገር ማመቻቸት እና ራሳቸውና ቤተሰቦቻቸውን ሊረዱ ስለሆነ አሁን ኮሮና ደግሞ አሁን ባለበት ሁኔታ የራሳችንን ድጋፍ ማድረግ አለብን። አስተዋጽኦ ማድረግ አለብ ብዙም ትልቅ ስራ አልሰራንም፣ ግን ይህንን አሁን ጀምረናል። ብዙ ነገር ኦጋናይዝ እያደረግና ወደ ጎብቃሌ አባሎቻችንን እያደራጀን ነው። እያደረግነው ነገር ምንድነው? ይና ሁለት አሰልጣኞች አሉ ሰይድና ተብለ ይባላሉ። እነሱ ከእነሱ ጋር ነው እንደ ቆ ፍቃደኛ ይባላል ከእሱ ጋር እነሱ ጋር ተመካክለን ያደረግነው እኔና አንድ አሰልጣኝ ደግሞ ልጆቹ በየአንዳንድ ሰዓቱ ሁለት ሁለት ሆነው እንዲመጡ ያደረግ ሁለት ሁለት ሆነው መጥተው ወድቀታችን እንዳፍቅን ውይይት አድርገናል። አንዳንድ ሰዓት ሰጥተው ኮሮና ያመጣባቸውን ለህይወታቸው ሊያመጣው ሚደሩድ ምን እያደረጉ እያሳለፉ እንደሆነ ጊዜያቸውን በምን ሁኔታ እያሳለፉ እንደሆነ ተመካክረናል። ስመተውም ደግሞ ከዛ ከዘምን ካለው ንጆ በእኛ በኩል ሆኖ ለእነሱ የተዘጋጀውን ስጦታውን ይዘው ሄደዋል። ያ እንግዲህ ሙሉ ቀን የሚፈጀብን ልጆቹን ነቃቅለን ስለቀረን ከዛ ውጭ ልጆቹ እንግዲህ ብዙዎቹ ቤት ውስጥ ፕራክቲስ እንደሚያደርጉ ነው የነገሩ የእንትን ችግር ነው ያለባቸው። የሰርከስ እቃዎች ችግር ነው ያለባቸው። እቃዎቹ እዛው ስለሚቀመጡ ማለት ነው። ግን የሰውነት እንቅስቃሴዎች፣ የአክሮባት እንቅስቃሴዎች በየቤታቸው በሚሰሩ ነው የነገሩ። ያንንም እንዲቀጥሉበት እንቅስቃሴውን እንዳያቀሙ ማበረታቻ ቃል ሰጥቼ፣ ስለ ኮሮናም ደግሞ ያላቸውን እውቀት ጠይቄ መረጃዎች ለእነሱ ለማስተላለፍ ሞክሬያለሁ። ይህን እንግዲህ ሰለሞን ለማ ሶልጅት፣ በዚህ ወቅት ወጣቶች ጊዜያቸውን በቤት ውስጥ አካላዊ እንቅስቃሴ በማድረግና በማንበብ እንዲያሳልፉ ምክረ ሀሳብ ሰጥቷል። አብራችሁ ስለነበራችሁ ስለቆያችሁ እያመሰገንን የዛሬ ጋቢና ዝግጅታችንን እዚህ ላይ ያጠናቀናል። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ላይ ጻፉልን። ትዝታ በላቸው በፕሮግራም አርትዖት ኤልያስ አስማረ በቅንብር ኤደን ገርመው ፕሮግራሙን በመምራት እንዲሁም ሀብታሙ ስዩም በዜናው አብረናችሁ አምሽተናል በጀመርነው ሙዚቃ እንሰናበታችኋለን መልካም ምሽት سگلے امیرکا تھی